voice of America. የኢትዮጵያ የጦር ጀት የሱዳን ድንበር ውዝግብ ባለበት አልፋ ሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦሩ ዋና አዛዥ ሌተናል ጄኔራል አብዱል ፈታህ አልቡርሃን የበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግሥት የሚደገፉ ታጣቂ ቡድኖች የድንበር ውዝግቡ ወዳለበት አካባቢ ዘልቀው ስምንት ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛ አደገኛና ምክንያት የለሽ በአካባቢ Wir ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ታማዦር ሹም ጀኔራል ብርሃኑ ጁላ ማምሻውን ለቪዮኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ የአንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀኔራል ብርሃኑ አክለውም ጀት ወደ ሱዳን ብንልክ በግልጽ እናደርገው ነበር ከሱዳን ጦር ጋር መቅጠም ብንፈልግም አንደ ጠብቀውም ነበር ብለዋል። በቅድሚያ የቪኦኤ ዘጋቢ ናባ ሙሐዲን ከካርቱም የላከችውን ዘገባ እናስደምጣችሁ። የሱዳን የውጭ ጉዳይ ሚኒስቴር በዚህ ሳምንት የኢትዮጵያ ወታደራዊ የጦር አውሮፕላኖች የሱዳንን አየር ክልል ጥሰዋል በማለት ከሷል። ጥሰቱ የተፈጸመው በአወዛጋቢው አልፋሻጋ በሚባለው የድንበር አካባቢ መሆኑን ጠቅሶ ይህ አደገኛ የሆነ ጸብ አጫሪነት ነው ብሏል። በኢትዮጵያ መንግስት የሚደገፉ ታጣቂ ወንበዴዎች ቢያንስ ስምንት የሆኑ ሰላማዊ ዜጎችን ዋድ አሩድና አልሊያ በተባሉ መንደሮች አካባቢ መግደላቸውን የድንበሩን አካባቢ ለሚጎበኙ የሱዳን ወታደሮች ተናግረዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታ አልብርሃን በድንበር አካባቢ የተካሄደ ስላለው ሁኔታ እንዲህ ብለዋል። ሰ ብሪ ሳክቲን ስ ዛ ነም ዲ ን ሱዳን ይህን የመሬት ጉዳይ ለረጅም ጊዜ በትዕግሥት ስትከታተለው ቆይታለች። ለ25 ዓመታት የቀጠለ ጥቃትና አዛቻ ክስ ሲሰነዘሩ ኑሯል። ሁሉም ነገር ገደብ አለው። ሱዳን ይህን ግጭት አልጀምረችውም። ኢትዮጵያ ናት የጀምረችው። አሁን ዓይን ላጠፋ ዓይን እንደ ማለት ነው። ከዚህ በፊት የሱዳን ሴቶችና ገበሬዎችን ገድለዋል። የእርሻ መሬቶችንም አቃጥለዋል። ይህ የሱዳን መሬት አይደለም ብለው ሱዳኖችን ወደ ገዛ መሬታቸው ገብተዋል ብለው ይከሳሉ። የሱዳን ባለስልጣናት እንደሚሉት አልቀዳሪፍ በተባለው የድንበር አካባቢ በሚገኙ ሰላሳ አራት መንደሮች ውስጥ የሚገኙ ነዋሪዎች ከአካባቢያቸው ተፈናቅለዋል። ሱዳንና ኢትዮጵያ ለረጅም ጊዜ አወዛጋቢ ሆነው የቆየውንና በሰሜን ምዕራብ ኢትዮጵያና የደቡብ ምስራቅ ሱዳን በሚገናኙበት አልፋሽጋ በተባለው አካባቢ ያለውን ውዝግብ ለመፍታት ባለፈው ታኅሳስ የጋራ ድንበር ኮሚቴ መስርተዋል። ይሁን እንጂ በካርቱም የኢትዮጵያ አምባሳደር የሱዳን ወታደሮች በትግራይ ክልል የተካሄደውን የጦርነት አጋጣሚ በመጠቀም አወዛጋቢዎቹን መሬቶች ወረው መያዛቸውን ይናገራሉ። አምባሳደር ይበልጣል አእምሮ የሱዳን ወታደሮች ከድንበሩ አካባቢ በአስቸኳይ ለቀው እንዲወጡና ወታደራዊ ዘመቻዎቻቸውንም እንዲያቆሙ ጥሪያቸውን አቅርበዋል። Very recently, in the first week of November 2020, we witnessed unprecedented military invasion by the Sudan. በጣም በቅርቡ በህዳር ወር መጀመሪያ አካባቢ የድንበር የጋራ ልዩ ኮሚቴ ስብሰባ ተቀምጦ ለጉዳዩን ልባት ለመስጠት እየተነጋገረ ባለበትና የኢትዮጵያ መከላከያ ሰራዊት እንደ አውሮፓውያን አቆጣጠር ህዳር አራት ወደ ትግራይ በተንቀሳቀሰበት ሰዓት ባልተለመደ ሁኔታ የሱዳን ጦር ወረራውን ሲያካሂድ ተመልክተናል። የሱዳን ጦር ይህን አጋጣሚ በመጠቀም ወደ ኢትዮጵያ ድንበር ዘልቆ በመግባት ንብረት ዘርፏል። ካምፓችንን አውድሟል። ሰዎችንም አስረዋል፣ አጥቅቷል፣ ገድለዋል። በብዙ ሺዎች የሚቆጠሩ ኢትዮጵያንንም አፈናቅሏል። ብዙ ሱዳናውያን የአምባሳደሩን ክስ የተቃወሙ ሲሆን የሱዳን ወታደሮች ዘመቻቸውን አስፋፍተው እንዲቀጥሉ ጠይቀዋል። የደህንነት ጉዳይ ታዛቢዎች ግጭቱ በክልሉ ላይ የሚያስከትለው ብዙ መዘዞች ይኖሩታል ይላሉ። ባለሙያው ስዋራሚ ካሊድ እንዲህ ብለዋል። المشاكل التي وقعت مؤخرا في الحدود لها انعكاسات أمنية خطيرة جدا على المواطنين على الشكل بكر بوية تباباسي هدو قيتش اتصد دمبرا كبابي منو روزي قوشنا دان ما يهون يفترال بركات تهز بنا نقروشن بطور نطلع ما في مدرجوت درقو تقراتم عدقين ياسيهون بطلعي بيتو بأبكول كادمونو مبرها بيتت القبال لاي ከ50 ሺህ በላይ የሚሆኑ ኢትዮጵያውያን በቅርቡ በትግራይ የተካሄደውን ጦርነት በመሸሽ ምስራቃዊ ሱዳን በሚገኙ የስደተኞች ካምፖች ውስጥ ይገኛሉ። የሱዳን መንግሥትም ብዙዎቹን ስደተኞች ከድንበር አካባቢ ያራቃቸው መሆኑ ይታወቃል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ